በኢትዮጵያና በጊኒ የዩናይትድ ስቴትስ አምባሳደር ሆነው ያገለገሉት እና በትራምፕ አስተዳደር ረዳት የውጭ ጉዳይ ሚኒስትር የነበሩት ታቦር ናዥ እንዲሁም በኢትዮጵያ፣ ላይቤሪያ እና ዛምቢያ የዩናይትድ ስቴትስ አምባሳደር የነበሩት ዶናልድ ቡዝ አርብ ዕለት ከአሜሪካ ድምጽ ጋር በነበራቸው ቆይታ ኢትዮጵያ ውስጥ በቆዩበት ጊዜ ኢትዮጵያውያን ለውጭ ኃይል ግፊት የማይንበረከኩ መሆናቸውን ማስተዋላቸውን እና የዓለም አቀፉ ማህበረሰብ ሚና ኢትዮጵያውያን የራሳቸውን ችግር በራሳቸው እንዲፈቱ ሁኔታዎችን ማመቻቸት ብቻ መሆን እንዳለበት ተናግረዋል። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ጄፈሪ ፌልትማን እና የቀድሞ የናይጄሪያ ፕሬዝዳንት ኦሊሴንጆ ኦባሳንጆ ኢትዮጵያ አሁን ካለችበት ቀውስ እንድትወጣ እያደረጉት ያሉትን ጥረት ያደነቁት አምባሳደር ቡዝ ኢትዮጵያውያን ግን ለውጭ ግፊት በቀላሉ እጅ አይሰጡም ብለዋል። ኢትዮጵያውያን ኩሩ እና ራሳቸውን የቻሉ ሰዎች ናቸው። ከውጭ የሚመጣን ጫና በቀላሉ አይቀበሉም። አስቸጋሪ ሊሆኑ ይችላሉ። ስለዚህ የሚያስፈልገው ከወሬ የዘለለ ተግባር ነው። በዚህ የሚስማሙት አምባሳደር ናዝ በበኩላቸው ኢትዮጵያ አሁን ካለችበት ችግር የምትወጣው መፍትሔው ከራሳቸው ከኢትዮጵያውያን ሲመጣ ብቻ መሆኑን አስምረውበታል። መፍትሔው መምጣት ያለበት ከውስጥ እንጂ ከውጭ አይደለም። ከፍተኛ ችሎታ ያላቸውን መቶ የተለያዩ መልእክተኞችን መላክ እንችላለን። አሁን ነገሮች ካሉበት አንጻር ግን ምንም አይነት ልዩነት ማምጣት የሚችሉ አይመስለኝም። አምባሳደር ናዥ አክለው የምዕራብ ሀገራት ብቻ የኢትዮጵያን ችግር ለመቅረፍ መቀናጀታቸው በቂ አለመሆኑንና ቻይናና መካከለኛው ምስራቅ ያሉ ሀገራትም የመፍትሄው አካል መሆን አለባቸው ሲሉ ሀሳባቸውን ሰጥተዋል። ሁለቱም የዩናይትድ ስቴትስ ዲፕሎማቶች ከአሜሪካ ድምፅ ዘጋቢ ካሮል ካስቲዮ ጋር በነበራቸው ቆይታ በኢትዮጵያ ሲተገበር የኖረው ዘርን መሰረት ያደረገ የፌዴራሊዝም ስርዓት ኢትዮጵያ አሁን ላለችበት ችግር መሰረት እንደሆነም ጠቅሰዋል። የደርግን መውደቅ ተከትሎ ስልጣን የያዘው የህወሀት መንግስት ይህን ስርዓት ማምጣቱን ያስታወሱት አምባሳደር ናሽ በኢትዮጵያ ውስጥ ግን አለመስራቱን ተናግረዋል። ዘርን መሰረት ያደረገ የፌዴራሊዝም ስርዓት ሊሰራ የሚችለው እንደ ስዊዘርላንድ ባሉ የተለያዩ ጎሳዎች ሳይጋጩ ሀብታቸውን መጠቀም በሚችሉባቸው አገሮች ናቸው። በኢትዮጵያ ግን የሚጋሩት ድህነት በመሆኑ ሁኔታው መልኩን ቀየረ። በኢትዮጵያ በአሁኑ ወቅት የሚታየው ችግር የተባባሰው የፖለቲካ አመራሮች ከህዝብ ድጋፍ ለማግኘት ዘርን መጠቀማቸው ነው ያሉት አምባሳደር ቡዝ፣ በበኩላቸው በኢትዮጵያ የተሞከረው ዘርን መሰረት ያደረገ የፌዴራሊዝም ስርዓት የታሰበውን ውጤት አለማምጣቱ ለዚህ ልዩነት መስፋፋት አስተዋጽኦ እንዳደረገ አስምረውበታል። ይህ ስርዓት ከተለያዩ ከሌሎች ጎሳዎች በጣም ብዙ ጥላቻ እንዲመጣ አድርጓል። ስለዚህ አሁን ኢትዮጵያውያን ሊያደርጉ የሚገባው ወደ ኋላ ተመልሰው እንዴት ልዩነታቸውን በተቻቻለ መንገድ እንደገና በሰላም አብረው መኖር እንደሚችሉ መላ መፈለግ ነው። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ አድርገዋቸው የነበሩ የፖለቲካ መሻሻሎች በኢትዮጵያ ታሪክ ጉልህ ቦታ የሚሰጣቸው ነበሩ ያሉት አምባሳደር ናሽ ኤርትራ በኢትዮጵያ ጉዳይ ጣልቃ እንድትገባ የኢትዮጵያ መንግስት መፍቀዱን ግን በጥብቅ ተቃውመዋል። He saw this as a phenomenal opportunity to get <laughs> <deep run. laughs> <That's why> the <laughs> ethical... <laughs> ለዚያም ነው መጀመሪያ በትግራይ ህዝብና ከኤርትራ ሸሽተው በትግራይ ስደተኛ መጠለያ ጣቢያዎች ውስጥ በነበሩ ኤርትራውያን ላይ የደረሱት የሰብአዊ መብት ጥቃቶች በኤርትራ ወታደሮች የተፈጸሙት። አምባሳደር ቡዝም የኢትዮጵያ መንግስት የፈጸመው ዋነኛ ስህተት ህወሀት በኢትዮጵያ መከላከያ ሰራዊት ላይ ለደረሰው ጥቃት ምላሽ ሲሰጥ ኤርትራ ጣልቃ እንድትገባ መፍቀዱ ነው ሲሉ የኤርትራን ሚና አውግዘዋል። በውጭ ሀገራት የሚኖሩ ኢትዮጵያውያን በሀገር ውስጥ ላለው ግጭት እያበረከቱት ያለው አፍራሽና ገንቢ ሚና የራሱን አስተዋጽኦ እያበረከተ መሆኑን አጽንኦት ሰጥተው የተናገሩት ዲፕሎማቶች በኢትዮጵያ ያለው ችግር ከስር መሰረቱ እንዲፈታ ከተፈለገ ኢትዮጵያኖች አንድ ላይ ተቀምጠው ስለ ወደፊታቸው መነጋገር አለባቸው ብለዋል። ከኢትዮጵያ ውጭ ያለው ዓለም አቀፉ ማህበረሰብም ለኢትዮጵያ መሆን አለበት ብለው የሚያስቡትን አቅጣጫ ከማዘጋጀት ይልቅ ህዝቡ በራሱ ችግሮቹን መፍታት የሚችልበትን መንገድ በማመቻቸት ብቻ እንዲያግዝ አሳስበዋል። ለአሜሪካ ድምጽ ዘገባ ስምኝሽ የቆየ ዋሽንግተን ዲሲ we